ጤና ይስጥልኝ እንደምናመሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ሰኞ ታህሳስ አምስት 2013 ዓ.ም የጋቢና ቬ መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስታውቃችሁ። የትግራይ ብልጽግና ፓርቲን ጨምሮ በሀገርና በክልል ደረጃ የሚንቀሳቀሱ ፖለቲካ ፓርቲዎች አባላት የተካተቱበት የጊዜያዊ አስተዳደር ካቢኔ ተቋቁሞ ስራ መጀመሩን የትግራይ ብልጽግና ጽህፈት ቤት ዛሬ አስታወቀ። በሌላ በኩል ከመቀሌ ዩኒቨርሲቲ ትላንት አዲስ አበባ የገባ አንድ ተማሪና አሁንም በመቀሌ ዩኒቨርሲቲ አይደር ግቢ ውስጥ የምትገኝ ተማሪ በስልክ አነጋግረናል። የምንሰራው እሱ ነው። አሁን የትግራይ ተወላጆች እኛን ምግብ እያስተናገዱ ነበር። ይህን ከተማ በምንወጣበት ጊዜ ራሱ የመቀሌ ህዝብ እኛ ምግብ ሊሰጠን ምግብ ሊጋብዘን እነሱ ጋር ራሱ በጣም ችግር ነበር፣ ገንዘብ የለም ምናምን፣ ግን እኛን ሊጋብዙ ብሎ የመሰሩ ነበር እና ፍቅር ነበር። በጣም ተማሪዎች ዘንድ ራሱ በጣም አጠራረበን፣ በጣም የተለየ ፍቅር የተለየ ክብካቤ ተቀባይነት ነበረ። በቃ መጀመሪያ አካባቢ ትንሽ ፈርሰን ነበር ግን በቃ ከራሱ ቀንሶ እያበላን ህዝብ ነው የነበረው። ሳይኖረው ሲፈጠን ህዝብ ነው የነበረው። ከሌለው ነገር ላይ ሰራዋ ተቆጥቦ እኛን ይፈጣል ነበር። ይሄን የመቀሌ ዩኒቨርሲቲ የአራተኛ ዓመት ተመራቂ ተማሪ ናትናኤል አበራና ሎዛ መስፍን ናቸው። በምሽቱ ይደመጣል። ሌሎች ዘገባዎችም ይኖሩናል። አብራችሁን እንድትቆዩ የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ነው። አሁን ከዓለም ዙሪያ ወደተሰባሰቡ አጫጭር ዜናዎች እንሻገራለን። ሪፖርት በቤንሻንጉል ጉምዝ መተከል ዞን ለተፈጠረው የሰዎች ሞትና መፈናቀል ምክንያት የሆኑ 284 ጸረ ሰላም ኃይሎች ተደመሰሱ ሲል የዞኑ ማዘዣ ማዕከል ማስታወቁን የክልሉ መገናኛ ብዙኃን ዘገበ። ከዚሁ ጋር በተያያዘ ባለፉት አራት ወራት ውስጥ ከ1000 በላይ ግለሰቦች በድርጊቱ ተጠርጥረው መያዛቸውንም መገናኛ ብዙኃኑ በማህበራዊ ትስስር ገጹ አስነብቧል። በሌላ በኩል የአማራ ክልል ኮሚኒኬሽንስ ጉዳዮች ዛሬ ባወጣው መግለጫ በቤንሻንጉል ጉምዝ ክልል በንጹሀን ላይ እየተፈጸመ ያለው ግፍና በደል መሸከም የማይቻልበት የመጨረሻው ምዕራፍ ላይ ደርሷል ሲል አስታውቋል። ይህን በተመለከተ ከሁለቱም የክልል አመራሮች ለማጣራት ያደረግነው ጥረት ለጊዜው አልተሳካልንም። በካርቱም የሚገኘው የዩናይትድ ስቴትስ ኤምባሲ የፕሬዝዳንት ዶናልድ ትራምፕ አስተዳደር ሱዳንን ሽብርን ከሚደግፉ ሀገራት ዝርዝር እንደሰረዘ አስታውቋል። ሱዳን ከሽብር ደጋፊ ሀገራት መዝገብ የማንሳቱን እርምጃ ከዛሬ ሰኞ ጀምሮ ይተገብራል። ሱዳንን በሽብር ደጋፊ ሀገርነት የመፈረጅ ውሳኔ የተላለፈው ሀገሪቱ የአልቃይዳ መሪ የነበረውን ኦሳማ ቢን ላደንን ጨምሮ ተፈላጊ ታጣቂዎችን በ1990ዎቹ የጎርጎሮሳውያኑ ዘመን ካስተናገደች በኋላ ነው። ሱዳን ከሽብር ደጋፊ ሀገራት ዝርዝር መነሳቷ አፍሪካዊቷ ሀገር ዓለም አቀፍ ብድር እንድታገኝ ያደርጋታል፣ የተገለለች ሀገር የመሆኗንም ምዕራፍ ይዘጋል ተብሏል። ከዚህ በተጨማሪም የሱዳን መንግስት ከእስራኤል ጋር ያለውን ግንኙነት ወደ ነበረበት ለመመለስ የሚያበረታታ ነው ሲልም አሶሺየትድ ፕሬስ ዘግቧል። የፕሬዚዳንት ዶናልድ ትራምፕ አስተዳደር ትላንት እሁድ እጅግ ብዙ የዩናይትድ ስቴትስ ተቋማት የሳይበር ደህንነት ጥቃት እንደደረሰባቸው አስታወቀ። የሳይበር ደህንነት ባለሙያዎች በዩናይትድ ስቴትስ ታሪክ ውስጥ ለአመታት ታይቶ በማይታወቅ ሁኔታ የገንዘብና የንግድ ተቋማቱ ላይ የደረሰው ከዚህ ውስብስብና አደገኛ ጥቃት ጀርባ ሩሲያ እጇ እንዳለበት እንደሚያምኑ ተናግሯል። ይሁንና በክሬምሊን የሩሲያ ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች በሰጡት ቃል ይሄ ጥቃት ለወራት ሲካሄድ ሳያውቁ ቆይተው አሁን በድንገት ተነስቶ ሩሲያን መወንጀል ትክክል አይደለም ብለዋል። የሳይበር ጥቃቱን ዜና ለመጀመሪያ ጊዜ ይፋ ያደረገው ሮይተርስ የዩናይትድ ስቴትስ የብሔራዊ ደህንነት ምክር ቤት ኃላፊዎች በጉዳዩ ላይ ለመወያየት ቅዳሜ ዕለት በዋይት ሐውስ ስብሰባ ማድረጋቸውንም ጨምሮ አስታውቋል። ጥቃቱ የደረሰው የአሜሪካ የሳይበር ደህንነት ጠቋሚ የሆነው ፋየር አይ የጥቃት ማድረሻ ሶፍትዌሩ እንደተዘረፈበት ይፋ ባደረገ በሳምንቱ ነው። የዩናይትድ ስቴትስ የሀገር ውስጥ የደህንነት ቢሮ አካል የሆነው የሳይበርና የመሰረተ ልማት ደህንነት ኤጀንሲ የዩናይትድ ስቴትስ የፌዴራል ተቋማት ኔትወርኮቻቸውን እንዲመረምሩ መልዕክት አስተላልፏል። አድማጮች፣ ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ቀዳሚው የዕለቱ ርስ እንሻገር። የትግራይ ብልጽግና ፓርቲን ጨምሮ በሀገርና በክልል ደረጃ የሚንቀሳቀሱ የፖለቲካ ፓርቲዎች አባላት የተካተቱበት የጊዜያዊ አስተዳደር ካቢኔ ተቋቁሞ ዛሬ ስራ መጀመሩን የትግራይ ብልጽግና ጽህፈት ቤት ኃላፊ አቶ ነብዩ ስሁል ሚካኤል ለአሜሪካ ድምጽ ገለጹ። በሌላ በኩል በትግራይ ክልል በመቀሌ ከተማ ለአርባ ቀናት ገደማ ተቋርጦ የነበረው የስልክ አገልግሎት ተጀምሯል። በጭንቀት ውስጥ የነበሩ ቤተሰቦች እርስ በርስ ለመደማመጥም ችሏል። ከመቀሌ ዩኒቨርሲቲ ትላንት ወደ አዲስ ገባ አንድ ተማሪና አሁንም በመቀሌ ዩኒቨርስቲ አሪድ ግቢ የምትገኝ አንዲት ተማሪ በስልክ አነጋግረናል ሲሆን ግርማ ዝርዝር አላት። ከአርባ ቀናት በላይ ተቋርጦ የነበረው የስልክ አገልግሎት ከሰራ በኋላ ዛሬ በመቀሌ ዩኒቨርሲቲ አሪድ ግቢ የምት ሎዛ መስፍን የተባለች የአራተኛ አመት የኢንጂነሪንግ ተማሪ በስልክ አግኝተን በዩኒቨርስቲው ስለነበራት ቆይታ ጠይቀናታል። ካምፓስ መቀሌ መግቢያው አካባቢ ከኤርፖርቱ ወደ ከተማው ሲገባ መሀል ላይ ነው ያለው። ስንተኛ አመት ተማሪ ነሽ? አራተኛ አመት ተመራቂ፣ አሁን አምስተኛ አመት ማለት ነው። በኮሮና ከተቋረጠ በኋላ የስልክ አገልግሎት ዛሬ ተጀምሯል። ይሄ የስልክ አገልግሎት ከመጀመሩ አስቀድሞ አርባ ቀናት በፊት ያለ ስልክ አገልግሎት ነበራችሁ፣ እንዲሁም ከሌሎች ሰዎች ጋር የነበረው ግንኙነት የተቋረጠ ነበር እና ያለፉት አርባ ቀናት እንዴት ነው ያለፉት? ያው ትንሽ አስቸጋሪ ጊዜ ደቆጠ። እኛ በእርግጥ ሰላም ነበረን በጣም ግን፣ ቤተሰብ ጋር የነበረው ጭንቀት ሲያሳስበን ነበረ በጣም። ትንሽ ድምፆች ምናምን ሰማ ነበር፣ ትንሽ ይረብሽ ነበር። ግን በቃ በከተማው በህዝቡ በጣም በሰላም ነበርን በጣም በጥሩ ሁኔታ ላይ ነው የቆየነ የነበረው። ቤተሰቦቹ ሴት ከተማ ነው ያሉት አዲስ አበባ። ስለዚህ ምንም ግንኙነት አልነበራችሁም ከቤተሰቦቻችሁ ጋር ማለት ነው? ግንኙነት አልነበረንም። በቀይ መስቀል የመሳሰሉት ለመደወል ሞክረናል፣ በምዝገባ ምናምን ግነት አላገኘንም። ሁን ከሁለት ቀን በፊት ነው ኔትወርክ ሲከፈት ያገኘናቸው እንጂ ምንም አይ ግንኙነት ስላልነበር ጭንቀቱ ትንሽ ይረብሽ ነበረ። ድምጾች ስትሰሙ የነበረው ለምሳሌ ከተማዎቹ በአውሮፕላን ተደብድበዋል ከፍተኛ ጥቃት ነበር የሚል ነገር ደሞ ደግሞ በዚህ በኩል እንሰማ ነበር እኛ። እና እንደ እሱ አይነት ጥቃቶች ነበሩ፣ ጥቃቶች ሳይሆን ያው ድምፆች እንሰማ ነበር። የተፈለቀን ቁጥር ምናልባት ሦስቴ፣ አራት ጊዜ የሚሆን የአውሮፕላን የጀት ድምጾችን እንሰማ ነበር። ግን ግቢ ውስጥ ምንም አይለ ጥቃት አልነበረ ተውክ የመድፍ ድምጾችን እንሰማ ነበረ። ትንሽ ሚረብሽ ነበር። ያው አንድ ሰናዋል፣ የምግብ ችግር፣ የውሀ፣ የመብራት፣ የመጠጥ ውሃ ችግር፣ የምግብ ችግር። እንደዚህ ከጦርነቱ ተጓዳኝ የሆኑ ሌሎች ችግሮችስ ስ አላጋጠሟችሁም? የምግብ ችግር አላጋጠመንም። መቀሌ ዩኒቨርሲቲ በጣም ሰፕላዩ እንዳይቋረጥ የተሳነሩ ብዙ ሞክሯል ይመስለኛል፣ እና የምግብ የውሃ ችግር አላጋጠመንም። ምንም ሰራተኞች አልነበሩም። በተወሰነ ጊዜ ራሳችን እያበሰልን የምንጠቀም ነበር። ራሳችን ጭዳስ ተይዶ ጥበቃ ምናምን ራሳችን እንጠቀም ነበረ። በራሳችን ሰራተኞች ባለመኖራቸው እንጂ አቅራሽ ብዙም አላጋጠመም። አሁን ምን ይመስላል ከተማው? ከተማው አሁን በጣም ሰላም ነው። መከላከያ ከተቆጣጠረ ሦስተኛ ቀን ሆኗል እና በጣም ሰላም ነን። እንቀሳቀሳለን፣ እንወጣለን፣ እንገባለን። የከተማው ህዝብስ? የከተማው ህዝብ አሁን ከቀን ወደ ቀን በጣም የወጣ እንቅስቃሴ እያየ ነው እና ብዙም ከተማ ያሰጣን ነገር የለም፣ ግን መተግባየንባቸው ጊዜዎች፣ እንቅስቃሴዎች ከቀን ወደ ቀን እየተሻሉ መጥተዋል። የትራንስፖርት አገልግሎት አለ ውስጥ፣ እዛው በዛው ከተማ ውስጥ ጀምረዋል፣ ጀምረዋል። ቀን አቋርጦ ነበር ታክሲዎች አዛዦች የተወሰነ ቀን አቋርጦ ነበር። አሁን ግን አለ፣ እንደ ልብ ባይባልም አለ፣ አገልግሎቱ ይገኛል። በእነዚህ ቀናት ውስጥ ከከተማው ሰው ጋር ትገናኙ ነበር? ከነበረስ፣ እንዴት ነበር አቀባበሉ? በጣም የተለየ ፍቅር የተለየ ክብካቤ እና ተቀባይነት ነበረ። በቃ እኛ እንደውም መጀመሪያ አካባቢ ትንሽ ፈርተን ነበር። ግን በቃ ከራሱ ቀንሶ የሚያዘና ህዝብ ነው የነበረው። ሳይኖረው የሚሰጠን ህዝብ ነው የነበረው። ከሌለው ነገር ላይ ከራሱ ቆጥቦ እኛን ይሰጠን ነበር። ይህንን ቢዝነስ አድርገናል። በጣም እዚህ ቢ በጣም በፍቅር ነው የኖርነው። በጣም በፍቅር ነው የተቀበሉ ነው። የካፌ ሰራተኞች እናቶች፣ በቃ እንደ እናት ሆነው እንዳባት ሆነው ያገኘናቸው ሰዎች ከጥበቃ እስከ ትልቁ

ወደ ሌሎች ከተሞች ሌሎች ከተሞች ወደ አዲስ አበባ ለመሄድ እንደዚህ። አዎ ትራንስፖርት አሁን አሁን እስከማውቀው ድረስ እንደተቋረጠ ነው ማውቀው። ከወደ መቀሌ መግባት እንጂ መውጣት እንደማይቻል ነው ማውቀው። እኛም ከግራድዌሽን በኋላ ዩኒቨርሲቲ ባመቻቸልን መንገድ እንደምንሄድ ነው የተነገረን። የወጥ ወታደሮች ከተማ ውስጥ ካሉ እንደው የከተማ ወጣትና ወታደር አካባቢ ላይ ግጭት፣ ፍጥጫ እንደዚህ አይነት ነገር የታየ ነገር አለ? ፐርሶናሊ አይቼ አላውቅም። ይህ ሲንቀሳቀሱ አይተናል። ከተማም ሲንቀሳቀሱ አይተናል። አሁን በፍቅር እነሱ ያላቸውን እየሰጡን የሚረዱ ነገር ካለ እየጠየቁን እየተባበሩን ነው እንጂ ሌላ እንደዚህ አይነት ችግር አላየ ነው። ሎዛ ሎዛ መስፍን ነሽ አይደል? በጣም አመሰግናለሁ። እግዚአብሔር ደግሞ ከዚህ የተሻለውን ሰላም ያደርግላችሁ። እሺ፣ እሺ፣ እሺ፣ እሺ በተጨማሪም ከእርሱ ጋር አብሮት የሚማር ጓደኛው አባት ፍቃድ ጠይቀው የቤት መኪና ይዘው ዩኒቨርሲቲው ግቢው እንደደረሱና እርሱና ሌሎች ሁለት ተማሪዎችን ጨምረው ትላንት አዲስ አበባ እንደገቡ የገለጸልን ናትናይል አስቻለው የተባለ ተማሪ ከአዲስ አበባ በስልክ አነጋግረነው ነበር። ያለፉት አርባ ቀናት በመቀሌ አሪድ እየተባለ በሚጠራው ግቢ እንዴት እንዳሳለፉ ነግሮናል። ናትና ራስ ያለ ይባላሉ። መቀሌ ዩኒቨርሲቲ ነበር የምማረው አራተኛ ዓመት ተማሪ ነበርኩ። ይም ተመራቂዎች ነ አራት ዓመት ነበር የሚያልገኛ ጋ ና ተመራቂ ተማሪ ነበርኩ። ይህም አርባ ቀን እዛ ነበር። እንዴት ነበረ አርባ ቀኑ? ለቤተሰብ ጭንቀት እንደነበረ አባት ነግረውኛል። በእናንተ በኩል ደግሞ እንዴት ነበረ? እንዴት ቆይ እንዴት አሳለፋችሁ አርባውን ቀን? በጣም በጣም ተባር ነበር። ተማሪ የነበረበት ጭንቀት በጣም ተባር ነበር። እኛ ጋር ልግት የሚያደርገው አንድ የጦርነቱ ድምፅ አለ ይህ የምንሰማቸው ዜናዎችና የጦርነት ድምታለ በሌላ ዳይሬክሽን ደግሞ ቤተሰብ ምን እያሰበ ነው የሚለው ነገር ሁሉም ተማሪ ነበር የሚጨነቀው። እና ከዚህ ጭንቀት የተነሳም ነበር ተማሪዎች ይህን በእግራቸው ራሱ ለመውጣት ነበር እያሰቡ ነበር። ይህን እኛን ሳይቀር እኛ እናንተ ማፍልኩም ከሆነ እኛ ራሳችን በእግራችን እንዲሆን እንወጣለን። ቤተሰብ እየተጨነቀ ነው ቤተሰብ እንደ ሞት እያሰበ ነው እያለ በጣም ትልቅ ጭንቀት ላይ ነበርን እና በጣም ከባድ ጊዜ ነበር የነበሩት ጊዜ አይደል ማለት የትኛው ካምፓስ ነበር ካንተ? እኔ የነበርኩበት ካምፓስ ዋናው ግቢ አሪፍ ግቢ ማለት ነው ተመታ የተባለው ካምፓስ የትኛውን? ተጠቃ የተባለው ካምፓስ ዚ ነው፣ ይህ ቢዝነስ ጅብ ነው ከተማ ውስጥ ያለው፣ ከተማ ውስጥ ያለው ነው ተጠቃ የተባለው። እኛ ጋር ግን የነበረው ስኑ ነበር፣ ልዩ ኃይሎች ነበሩ። እና እዛ አካባቢ ላይ የሆነ የተመታ ነገር ነበር እና ጄቶች ምናምን በዛ በኩል ያልት ነበር እሱ ነበር በጣም እያስጠነቀን የነበሩ የጦርነት ድምፅ የመሳሪያ ድምጾች ነበሩ ድምጾች ነበሩ። ይበልጥ መቀሌ መከላከያ የተቆጣጠረበት ቀን ላይ በጣም ብዙ የመሬት ድምጽ ይሰማ ነበር። በጣም ማለት የሚያስገነግል ይሄ ከኋላችን ያለው ተራራ ሲመጣ እንትኖች ዶርሞች እንትን ይንቀጠቀጥ ነበር መሬቱ እና እሱ በጣም ያስገነግል ነበር። የዛ ነበረው አሁን ልክ ሲከፈት ያያቸዋቸው ጉዳቶች አሉ። መከላከያ በሚቆጣጠርበት ጊዜ ላይ ጦርነቱ መቀሌ ትላንት ተካሄደ ላይ ብቻ ነበርና፣ ተማሪ ላይ ምንም አይነት ጉዳት አልደረሰም። ምናልባት ግን ሲ ካምፓስ ተብሎ ተነግሮናል፣ ግን እሱን ነገር እርግጠኛ አይደለም። ይህድነትን ስለሆኑ የዘገቡት ነገር እርግጠኛ አይደለም። የምግብ የውሃ፣ የእንደዚህ የሌሎች መሰረታዊ አገልግሎቶችስ እንዴት ነበሩ? እሱን ነገር እኛ አሁን ከወጣን በኋላ ነው ብዙን ነገር የሰማነው። ምግብ አይበሉም ውሃ የላቸውም። በጠራ ሀብሌ ናቸው እና ምንድ ተብሎ እየተወራ ነበር። ግን እዛ የነበረው ነገር እንዴት ነው? ምግብ ይሰጠል ነበር። ቁርስምታ አራት ነበር። ግን ፕሮግራሙ ይገባ ነበር። ማለትም አሁን እንደ ድሮው እንደድሮ ጋይነት ቁርፍናን የለም። ግን ኖርማል ሽሮ እንበላለን። ይህ እንደዚህ እንደዚህ መሆኑ ነው እንጂ ሌላ እንትን አልነበረም። ምግብ የመቅረት ነገር አልነበረ እንደዚህ ተቀናነሱ ነገሮች እንጂ ምግብ እየበላ ነበር። እንደሚወራው አልነበረም ምግብ አልተገጫ። ጽዳት ሰራተኛ፣ የምግብ አብሳይ፣ ጥበቃ ነበራችሁ። እሱ ነገር መከላከያ የገባ ቀን ላይ ጽዳት ሰራተኞቹ ሙሉ ስታፎች ዘበኞቹ ትልም ወጥተው ነበርና ግቢውን ተማሪ ብቻ ነበር የተቆጣጠረ። እኛ ነበርን ምግብ የምናበስለው፣ እኛ ነበር ምግብ የምንጠብቀው። ጥራጥራትኞችም ስለሌሉ ሁሉ ነገር የምንሰራው እኛ ነበር እና እሱ እሱ ነገር ከባድ ነበር። እስከምንወጣም ድረስ ምግብ እያበሰነ የነበሩ ተማሪዎች ነው። ኢቭን ደግሞ ካምፓስ የቢዝነስ ካምፓስ ላይ እስካሁንም ድረስ ኢቭን ዘበኛ የላቸውም እና እነሱ ነበር ግቢውን ራሱ የሚጠብቁት እነሱ ናቸው። እኛ ጋር ሶስት ዘበኞች ያህል ተመለሱ። ያን ትልቅ ግቢ ለመጠበቅ ሶስት ዘበኞች ብቻ ናቸው የሚመጡትና እኛ ትንሽ መጠበቁ ላይ እሱ ይሻላል። የዩኒቨርሲቲ ተማሪዎች መቼም በግጭት እየታወቁ የነበረበት ሰዓት ነው፣ እና በእንደዚህ አይነት የጦርነቱ ወቅት ራሳችሁን በራሳችሁ ችላችሁ በሰላም መኖራችሁ በጣም ያስገርማል። እና ተማሪ እርስ በእርሱ እንዴት ነበረ? እኔ ብናገር ደስ የሚለኝ እኛ እዛ ኖርማሊ ከሌላ ቦታ የሚመጣ ልጆች የትግራይ ተወላጆች ነበሩ። ደስ የሚለው ነገር ተማሪ ከተማሪ አይነካካል። ኢቭን በቃ የምንተያየቀው ነገር የእነሱ ቤተሰብ ሰላም መሆናቸውም የእኛም ቤተሰብ ሰላም መሆናቸው፣ ይህን ነገር ነበር የምንተያየቀው። ምግብ እርስ በርስ ነው የምንሰራው። እሱ ነው አሁን የትግራይ ተወላጆች እኛን ምግብ እያስተናገዱ ነበር። ከተማ በምንወጣበት ጊዜ ራሱ የመቀሌ ይህል እኛን ምግብ ሊሰጠን ምግብ ሊጋብዘ፣ እነሱ በራሱ በጣም ችግር ነበር፣ ገንዘብ የለም ምናምን፣ ግን እኛን ሊጋብዙ የሞከሩ ነበር እና ፍቅር ነበር በጣም ተማሪዎች ዘንድ ባሉ በጣም ስቲቭን አቀራረበን ዞ የነበረው ነገሩ በጣም አቀራረበን፣ እርስ በርስ እንድንተዋወቅ፣ እርስ በርስ እንድንረዳዳ ይህን በፍቅር ነበር ሰው እየጠሩ ያለ ተማሪዎች ገብቶ እንጀራ ሲጋግሩ ምናሉ በፍቅር ነበር እያደረጉት ያለው። ና እሱ ገብቶ የሚመጣ ነበር። የናትናኤል አስቻለው አበራ አባትና ሌሎች ቤተሰቦችንም አነጋግረናል። በሌላ በኩል ደግሞ የስልክ አገልግሎት ባልነበረበት ወቅት ለዘገባ ወደ ዩኒቨርሲቲው ተጉዞ የነበረ ጋዜጠኛ የተማሪዎቹን ወላጆች ስልክ በመቀበል ከሁለት መቶ በላይ ቤተሰቦች ጋር የነበረውን ቆይታ አጫውቶናል። ይህንን ታሪክ ያካተተ ቀሪ ክፍል ዘገባ በነገው ምሽት ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ጽዮን ግርማን ለዘገባው እናመሰግናለን። ከህወሀት ጋር የተደረገውን ጦርነት በአጭር ጊዜ ውስጥ በድል አጠናቋል ላሉት የመከላከያ ሰራዊት አድናቆታቸውና ምስጋናቸውን ትላንትና መቀሌ ተገኝቶ የገለጹት ጠቅላይ ሚኒስትር አብይ ከጦሩ ከፍተኛ አዛዦች ጋር መክረዋል። መስፍን አራጌ ዝርዝራለው በእናንተ ከፍተኛ ኩራት እና ክብር የተሰማ መሆኑን እዚሁ መቀሌ ላይ ብገልጽላችሁ ብዬ ነው የመጣሁት። ዛሬ ጠቅላይ ሚኒስትር አብይ አህመድ ከመከላከያ ሰራዊት ከፍተኛ አመራሮች ጋር ባደረጉት ውይይት ላይ የተናገሩት ነበር። ከሰራዊቱ ከፍተኛ አመራሮች ጋር የመከሩት ጠቅላይ ሚኒስትር አብይ በጡረታ ተገልለው የነበሩትና በዳግም ጥሪ ሰራዊቱን እንዲቀላቀሉ የተደረጉት ወታደራዊ መኮንኖች ለድሉ ያበረከቱት አስተዋጽኦ የጎላ መሆኑን በመጥቀስ ምስጋናቸውን ገልጸዋል። በጦርነት ተፈትነው ያሸነፉ አመራሮች አግኝተናል። እነ ጀነራል ላ በ24 ሰዓት ውስጥ የሁለት ሳምንት ኦፕሬሽን ፕላን ማዘጋጀት ጦርነት የሚመራበት ብቃት አሳይተዋል። እነ አበባው እቅዶቻችንን በየሁኔታው በየመድረኩ ከመልካም ምድሩ ጋር ማናበብ እና መቀያየድ የሚያስል ብቃት አሳይተዋል። እነ አለምሸት የቶክስ ጥበብ ለእኛም ለጠላትም አስተምረዋል። ነባጫ በነበሩበት መድረክ ጆን ቀን ቀን የተሰጠውን የማደራጀት ስራ እየሰራ ማታ ማታ በእያንዳንዱ ቀን የእናንተ እንድል ይከታተል ነበር። እነዚህ ሰዎች ትልቅ አሴት ናቸው። እንኳን ተመለሱልን። እንደ ጠቅላይ ሚኒስትሩ ቅንጅታዊ አመራርና ሕዝባዊ ወገንተኝነት ተገኘ ለተባለው ድል ቁልፍ ሚና ተጫውቷል። የማንም አገር ወታደር ቢሆን በእናንተ ልክ በእቅድ የሚያሳካ የለም። ሀብታም ሊሆን ይችላል በቁጥር የበዛ ሊሆን ይችላል። በሁለት ሳምንት ኦፕሬሽን እንጨርሳለን ብሎ ነው ጀነራል ብርሃኑ ያቀረበው። ሶስተኛው ሳምንት እኔ ነኝ የጨመርኩባቸው አብዛኛው ኪሳራ እንዲቀንስ እና ጦርነቱ እንዲያጥር የሆነበት ምክንያት የመከላከያ አቅማችን ድሮ ሰዎች እንደሚያስቡት በነበረበት ሁኔታ ሳይሆን በአራተኛ ና አምስተኛ የትውልድ ጦርነት እግረኛውን ከአመራሩ ጋር አቀናጅቶ መምራት የሚያስችል ብቃት ስለፈጠር ነው። ከሁሉ በላይ የሚያስደንቀኝ እና በጣም የሚያኮራኝ አንድ ሺህ የሚጠጉ የኛ ኦፊሰሮች ጠላት ይዟቸው ሲንቀሳቀስ እንደነበረ ታውቃላችሁ። ማታ ማታ በምናደርገው ኦፕሬሽን በርከት ያለ ሰው በሚኖርበት ሰዓት ይህ ኃይል የእኛ ኦፊሰር ሊሆን ይችላል ብለን ያቆየናቸው ሚሳይሎችና ቦምቦች ዛሬ ያኮሩኛል። እነዛ ተለቀው ቢሆን ዛሬ እናዳምነን መሀላችን አናያቸውም ነበር። ያ ሁላችሁም እንደምታቁት በእኛና በጁንታው መካከል ያለው ዲፍረንስ እኛ መቀሌን እስከምንይዝ አንድ ሮኬት አልተኮስም። ምክንያቱም ህዝባችን እዚህ እንዳለ እናቃለን። እኛ ሮኬት የተጠቀምነው ጁንታው መቀሌን ለቆ በረሃ ለበረሃ ማምለጥ ሲሞክር ብቻ ነው። ይሄ የህዝባዊነት ዲፍረንስ፣ ይሄ የእውነት ዲፍረንስ፣ ይሄ የፍትሐዊነት ዲፍረንስ አሸናፊ አድርጎናልኛል። በእያንዳንዱ ከተማ በሁመራ በሽሬ በአክሱም በአድዋ በአዲግራት በመቀሌ በጦርነት ምክንያት ሊደርስ የሚችል ጥፋት በከፍተኛ ደረጃ እንዲቀንስ በጥበብ የተሞላ አመራር ሰጥታችኋል። ባግዳድ ፈርሳለች። ባግዳድ የፈረሰችው ዘመናዊ ወታደር የተዋጋ ነው። ሲሪያ ፈርሳለች። ዘመናዊ ወታደር የተዋጋ ነው። እናንተ ግን ህዝባዊ ሰው ናችሁ። አንድም ከተማ ላይ ጥፋት ሳይደርስ ሁሉም ባለበት ሆኖ ማሸነፍ መቻላችሁ የወታደራዊ ጥበብ ብቃት ብቻ ሳይሆን ህዝባዊነት ያለው ሰራዊት መሆኑን ያሳያል። የተቋረጡ መሰረተ ልማቶች እንዲቀጥሉ ሰራዊቱ ያበረከተውን አስተዋጽኦ የዘረዘሩት ጠቅላይ ሚኒስትሩ ሰራዊቱ ኢትዮጵያን ከፖለቲካ ፓርቲ በላይ በመመልከት ህልውናዋን ያረጋገጠ ጀብድ ሰርቷል ሲሉ አመስግነዋል። ይህ መከላከያ ሰራዊት የብልጽግና ሰራዊት አይደለም ሰራዊት የአብይ ሰራዊት አይደለም። የኢትዮጵያ ህዝብ ኩራትና መከታ የሆነ አርሚ ነው። እኛ ከእናንተ የምንፈልገው ፕሮፌሽናል ጠንካራ አርሚ እንድትሆኑ እንጂ ለአንድ ፓርቲ የሚወግና የሚገዛ እንዲሆን ትናንት እንዳልኳችሁ ዛሬም ደግሜላችኋለሁ አንፈልግም። ኢትዮጵያ ከብልጽግና በላይ ናት፣ ከፓርቲ በላይ ናት። ትልቋን ሀገር የመታደግ ኃላፊነት ተጥሎባቸዋል። ፖለቲካዊ የተበላሸ ነው። የማያቀውን የደም ሀረግ እየፈለገ የሚቧደን ነው። እናንተ ግን ጀግኖች ብቻ ሳትሆኑ ንጹህ ኢትዮጵያውያን ናችሁ። በእያንዳንዱ ጦር ግንባር ኦሮሞ አማራን ለማዳን፣ አማራ ወላይታውን ለማዳን፣ ወላይታው ሲዳማውን ለማዳን፣ ሶማሌውን ለማዳን ያሳያችሁት ጀግንነት እንኳን ልትመሩ ለመላው ፖለቲከኛና ኢትዮጵያውያን አርአያ የሚሆን ስራ ሰርታችኋል። ይህ መቀጠል አለበት። ጠቅላይ ሚኒስትሩ ለጦርነቱ መንስኤ ናቸው ያሏቸውን አካላት ሰራዊቱ በቁጥጥር ስር በመዋል ወታደራዊ ጀግንነቱን ዳግም እንዲያረጋግጥ ጠይቀዋል። ይህን ጀግንነታችሁን በአንድ ነገር መድገም አለባችሁ። አሜሪካ ከኢራቅ ጋር ስትዋጋ ኢራቅን አሸንፋ ከያዘች በኋላ ሳዳምን ለመያዝ ወራት ፈጅቶባታል፣ ስምንት ወር ገደማ። ድልን ግማሽ የሚያደርገው ጦርነት ካሸነፉ በኋላ ወንጀለኞቹን መያዝ ሲዘገይ፣ ተጨማሪ ወጪ፣ ተጨማሪ ኪሳራ ያስከትላል። ይሄ ሰራዊት የተሰጠውን ሚሽን፣ የመጀመሪያውን ሚሽን መቶ በመቶ አሳክቷል። ነገር ግን ወንጀለኞች መያዝ አለባቸው። ከዚህ በተጨማሪ ከድል በኋላ መከፋፈል እንዳይፈጠር በአደራ መልክ አሳስበዋል። በብዙ ሀገር የጦርነት ታሪክ ውስጥ የእኛን ጨምሮ ያለው ውድቀት ከድል በኋላ የሚመጣ መከፋፈል ነው። በኢትዮጵያ ታሪክ ውስጥ መይሶንና ደርግ ወደ ሶማሌ ሲሄዱ በኢትዮጵያ ጉዳይ አንለያይም ብሎ አብሮ ዘመቱ። አሸንፈው ሲመለሱ ግን አብሮ መቀጠል አልቻለም። የጁንታው ሀይል ታውቃላችሁ፣ ወደ ኤርትራ ለውጊያ ሲሄድ አንድ ነበር። ከኤርትራ ጦርነት በኋላ አዲስ አበባ ሲመለስ ግን አብሮ መቀጠል አልቻለም፣ አንጃ ተፈጠረ። መማር አለብን። በጦርነት ያገኘ ነው አንድነትና ወንድማማች ስሜት መቀጠል አለበት። በወሎ ዩኒቨርሲቲ የታሪክ መምህር የሆኑ ተረዳት ፕሮፌሰር ምስጋናው ታደሰ ኢትዮጵያ በታሪኳ ካጋጠሙ ስህተቶች ልትማር ይገባታል ሲሉ የጠቅላይ ሚኒስትሩን ያደራ መልእክት ይጋራሉ። ከሀምሳዎቹ ጀምሮ ስልሳዎቹን ይዞ የነበረው የተማሪዎች እንቅስቃሴ ሌሎችም የተጨመሩበት ትግል ዋና አላማው ንጉሠ ነገስቱን መጣል የስርዓት ለውጥ ማምጣት ነው እንጂ ካሸነፉ በኋላ የስርዓት ለውጥ ከመጣ በኋላ ምን አይነት መንግስት ይመሰረታል ምን አይነት ስርዓት ይኖራል የሚለው ነገር አልታሰበበትም በዚህም ምክንያት ነው ከድሉ ማግስት ንጉሱ ከወደቁ በኋላ አንደኛ አገር የሚረከብ የተቀናጀ ኃይል አልነበረም በዛ ምክንያት ሚሊተሪው ነው ወደ ስልጣን የመጣው ወታደራዊ አገዛዙ ማለት ነው በተጨማሪ ንጉስን ለመጣን በጣም ከፍተኛ ጥረት ያደረጉ እስከቤት መስዋዕትነት የከፈሉ ወጣቶችና የተለያዩ አካላት የሚፈልጉት አላማ ከተሳካ በኋላ ግን አንድ መሆን አልቻሉ በተለያየ ፖለቲካ ሴክት ተከፋፍለው እርስ በርሳቸው የሚጫረሱበት አንዱ ሌላውን የሚያጠቃበት ነጭ ሽብር፣ ቀይ ሽብር እየተባባለ የሚጠፋፉበት ሁኔታ ነው የተፈጠረው። ከአንድ ቤት ውስጥ አንዱ መኢሶን፣ ሌላው ኢህአፓ፣ ሌላው ደግሞ ኢሰፓ ሆኖ አንዱ የገዛ ወንድሙን የሚያጠቃበት ነገር ነው የተፈጠረው። ስለዚህ ከድል በኋላ የመከፋፈልና የመለያየት ነገሮችን ከማንም ሳይሆን ከራሳችን ልምድ አይተናል፣ ተምረናል። ፕሮፌሰሩ በአካባቢው ሊቀጥል በሚገባው አስተዳደራዊ ስርዓት ላይም መንከር ያስፈልጋል ባይ ናቸው። አሁን እንደ ሀገር የህወሀት መውደቅ እጅግ የሚፈልግ ሲጠበቅ የነበረ ሁሉም ደግሞ የተረባረበበት በአካል በመዝመትም ያለውን በመስጠትም አንዳንዱም ከደሞዙ እየቆረጠ ደሙን እየለገሰ ለህወሀት ውድቀት የተቀረው የሀገራችን ክፍል የተባበረበትን ነገር እንመለከታለን። አንዱ ይሄ ነው። በሌላ በኩል አሁን እንደ ሀገር የተረጋጋ ስርዓት ያለው የመንግስት መዋቅር ያላት ሀገር ነች። ስለዚህ የህወሀት መውደቅ በሌላው የኢትዮጵያ ክፍል የሚያመጣው ተጽዕኖ አለ ብዬ አላስብም። ምናልባትም የነበሩት ተግዳሮቶች ከዚህ በኋላ ሊቀረፉ የሚችሉበት አጋጣሚ ነው የሚኖረው አሁን ዳሮቱ የሚመጣው የጠቅላይ ሚኒስትሩም ስጋት ሊሰመርበት የሚገባው በትግራይ ክልልና ትግራይን ብል ሊያስተዳድር በሚመጣው አካል ላይ ነው ብዬ አስባለሁኝ። ይህን የምንበትም ምክንያቶች አንደኛው ህወሀት ኔ ብሎ የሚያስብ የማህበረሰብ ክፍል አለ። በሌላ በኩል ደግሞ በጫና ውስጥ ሆኖ ተገዶ አንድ ለአምስትም በአንድ ለሀያም በሚባለው መዋቅር ሌላ እንዳይናገር፣ ሌላ እንዳያስብ፣ ሌላ እንዳይመለከት ተደርጎ የተቀነበበ ነገር ግን ደግሞ ይህን አጋጣሚ ተጠቅሞ ነጻነቱን የሚሻ የሚፈልግ ደግሞ የማህበረሰብ ክፍል አለ። እነዚህን ሁለቱን አስታርቆ የመምራት ነገር ያስፈልጋል። ህወሀትን ከመጣል በኋላ የትግራይ ክልልን በምን መልኩ ነው ማስተዳድረው እንዴት ነው የሚመራው የሚለው ነገር ታስቦበታል ወይ ወይስ ደግሞ ቅድም እንዳነሳ ነው እንደ አብዮቱ ዘመን ከውድቀት በኋላ የተለያየ መከፋፈል ያመጣ ይሆን የሚሉትን ነገሮች ነው ልናያቸው የሚገባው። እና ከዚህ አንጻር ከፍተኛ ጥንቃቄ የሚያስፈልገው ከዚህ በኋላ የትግራይ ህዝብ እንዴት ባለ አካል ነው ሊተዳደር የሚችለው፣ የትግራይ ህዝብን ሊመራ የሚችለው አካልስ መከተል ያለበት ምን አይነት አፕሮች ነው፣ ምን አይነት የመንግስት ስርዓትና ሲስተም ነው የሚለው ነገር ነው ሊጤን የሚገባው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። መስፍን አራጌን ለዘገባው እናመሰግናለን። መንግስት ለምርጫ በሚያደርገው ዝግጅት አስቀድሞ ከሁሉም ተፎካካሪ ፖለቲካ ፓርቲዎች ጋር ሀገራዊ መግባባት ላይ መድረስ አለበት ሲል በአቶ ዳዊድ ኢብሳ የሚመራው የኦሮሞ ነጻነት ግንባር አሳስቧል። ምርጫው ፍትሐዊና ዴሞክራሲያዊ እንዲሆን የታሰሩ የተፎካካሪ ፓርቲ መሪዎች፣ አባላት እንዲለቀቁም ጠይቋል። ፀሐይ ዳምጠው ተጨማሪ አላት። ሀገሪቱ ውስጥ አሁን ባለው ሁኔታ ወደ ምርጫ መግባት ያሰጋል፣ ሲል በአቶ ዳውድ ኢብሳ የሚመራው የኦነግ አንጃ አስታውቋል። በኢትዮጵያ እየታየ ያለው የጸጥታ ሁኔታ ሰላማዊ፣ ፍትሐዊና ዲሞክራሲያዊ ምርጫን ለማካሄድ ያስቸግራል ብለዋል አቶ ዳውድ ኢብሳ የፓርቲያቸውን አቋም ሲያብራሩ እኛ አቋም ከዚህ በፊትም አገሪቱ ያለችበትን ሁኔታ እና ይህን ሁኔታ ደግሞ ለመሻገር የራሳችን አስተያየትና ሀሳብ ተመላልሰን አቅርበናል። ይህም የፖለቲካ ምስቅልቅልና የደህንነት ቀውሶች ናቸው ያሉት አጠቃላይ በሀገሪቱ ኦሮሚያስ ኮማንድ ፖስት ነው ሙሉ ቦታ ያለው ግጭት ነው። እንደገና የአማራ ክልል አካባቢ በዚሁ ተመሳሳይ የሆነ ሁኔታ ነው ያለው፣ ሁሉ ሰው ያውቃል። በተጨማሪ ደግሞ አሁን በሰሜን የሚደረግ ጦርነት ሁሉም የሚያውቀው ነው። በዚህ ሁኔታ ምርጫ አካሄዳለሁ ብሎ ወደዛ መሄድ ወደ ባሰ ቀውስ ከመሄድ ምርጫ የሚደረግበት አካባቢ የለም። አቶ ዳውድ አክለውም የተፎካካሪ ፖለቲካ ፓርቲዎች መሪዎች እና አባላት ታስረው ባሉበት ምርጫውን ማካሄድ የምርጫውን ፍትሐዊነት ጥያቄ ውስጥ ያስገባል ብለዋል። የፖለቲካ ፓርቲ አባላት እንደዚሁም ደግሞ አመራራት እነዚህ የመሳሰሉት በተለይ የእኛ የኦፊሲ የሌሎችም ያቀረቡ አሉ ለምርጫ ቦርድ በብዛት እነዚህ በሙሉ እስር ቤት ባሉበትና የፍርድ ቤት መዋቅር በአጠቃላይ ነፃ ሆኖ በማይሰራበቱ ሁኔታ ፍርድ ቤት መዋቅር አስፈላጊ ነው። በምርጫ ጊዜ ነፃ ሆኖ መስራቱ መረጋገጡ እንደዚሁም ደግሞ ሎ ኢንፎርስመንት የሚባሉ ወይም ደግሞ ሕግን ስራ ላይ የሚያውሉ አካላት ፖሊስ፣ ሚሊሻ፣ እነዚህ የመሳሰሉት የደህንነት አባሎት እነዚህ ነፃ መሆናቸው ከማንኛውም ፓርቲ ወገንተኝነት ይሄ ሀገሪቱ ውስጥ በአጠቃላይ የለም። አንድ ፓርቲ ስር ነው የሚታዘዙት። እነሱ ናቸው ይህንን እስርና እንግልት የሚያካሂዱት። ይሄ በአጠቃላይ በሀገሪቱ እዚህ አይነት ሁኔታ የምርጫ ቦርድ የዲሞክራቲክ ተቋም ሆኖ እያለ ይሄ ሁሉ እያለ ወደ ምርጫ እንሄዳለን የሚለው ምንም አይነት አሳማኝ አይሆንም። ስለ ይሄ እንዳይሆን ከዚህ በፊት ያቀረብነው አሁን ሁሉን አቀፍ የሆነ መግባባት በፖለቲካ ችግሮች መፍታት ቅድሚያ ሊሰጠው ይገባል የሚል ነው አቋማቸው። መንግስት ከተፎካካሪ የፖለቲካ ፓርቲዎች ጋር እያደረገ ያለው ውይይት ላይም አለመሳተፋቸውን ገልጿል አቶ ዳውድ። እስካሁን አልተካፈልንም፣ ምክንያቱም ራሱን የቻለ ሌላ ችግር በእኛና በፓርቲ እና ፓርቲ በሚያዛቸው የፖሊስ መዋቅሮች መሀል ያለው ችግር አልተፈታም። ያውቃል ምርጫ ቦርድ አንዱ ችግሩ ይሄ ነው። የእኛ ብቻ ሳይሆን ብዙዎች እዚያ ላይ ችግር አላቸው። ያ መፈታት አለበት ብለን ምርጫ ቦርድ እጅ ነው ያለው፣ እስካሁን ድረስ አልፈቱም። ስለዚህ በዚህ ምክንያት እዛው ላይ አልተሳተፍም። መንግስት ምርጫውን ለማካሄድ ወስኖ ከመንቀሳቀስ አስቀድሞ መከወን ይጠበቅበታል የሚሉትን አቶ ዳውድ ጠቁሟል። መናቅም ያለበት ሁኔታ አለ። ምርጫ ቦርድ ይሁን መንግስት ወደ ምርጫ የሚካሄደውን ጊዜና ሁኔታ እድሉን አቃጥለውታል። ያ እድል ካለፈው ኮቪድ ከመምታቱ በፊት የነበረ እድል መንግስት መስራት ያለበትና ግዳጁም መስራት ስላቃተው የምርጫ ቦርድም አግሬሲቭሊ ያ ችግር ተፈቶ ወደ ምርጫ እንድንሄድ የሚያደርገንን ጊዜ ተቃጥሏል። ያ ኮቪድም መጥቶ ምርጫው ሲተላለፍ ይሄ ሁሉን አቀፍ የሆነ ንግግርና ስምምነት ተደርጎ መደረግ ሲኖርበት ኮቪድ አደጋው የታወቀ ነው። ግን ግን ይላተራል መንግስትና ምርጫ ቦርድ ብቻ ናቸው፣ ሁለቱ ናቸው የሚያስተላለፉት የፖለቲካ ፓርቲዎች ያልተስማሙበት ያ እድል ተካትሏል። ከዛ በኋላ ደግሞ ቀውሶቹ እየሰፉና በጣም ከፍተኛ እንትን ውስጥ ነው ያለ ነው። በዚህ ሁኔታ ወደ ምርጫ ከሚኬድ ሀገራዊ መግባባት መቅደም አለበት። የፖለቲካ ውዝግብ ሁሉ መርገብና ስምምነት ላይ ተደርሰው ወደ ምርጫ መሄድ አለበት የሚል ነው አቋማቸው። በዚህ ጉዳይ ላይ ከመንግስትና ከምርጫ ቦርድ የምሰጥ ምላሽ ለማግኘት ጥረት እያደረግኩ ነው። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ አድማጮቻችን አብራችሁን ስለቆያችሁ እያመሰገንን የዛሬ ጋቢና ቪኦኤ ዝግጅታችንን እዚህ ላይ ያጠናቅናል። ትዝታ በላቸው በፕሮግራም አርቶ፣ ኤልያስ አስማረ በቅንብር፣ እንዲሁም እኔ ኤደን ገረመው ፕሮግራሙን በመምራትና በዜናዎቹ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን አብረናችሁ አምሽደናል። በነገ ምሽት እስከምንገናኝ ድረስ ደናደሩ